ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በእውቀትና በእውነት ላይ የተመሠረተ ነው ሲባል እንዲሁ የሚነገር ሳይሆን ሁላችሁም እንደምትመለከቱት ግልጥ ያለ ሁሉም የኢትዮጵያ ሕዝቦች በእኩልነት የሚጠቀሙበት በብዙ ጭንቀት፣ በብዙ ምክክር፣ በብዙ ውይይት የተሰራ ግልጽ ፕሮግራም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው። ድምፃቸውን የሰማነው የብልጽግና ፓርቲን ለመቀላቀል ውሳኔ ያሳለፉ የኢህአዴግ አጋር ድርጅቶችና መሪዎች ትናንትና የስምምነት ሰነድ በተፈራረሙበት ወቅት ከተናገሩት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የታነፀ ህገ መንግስታዊ ፌዴራላዊ ስርዓት ብስፋት ይጣሳሉ የተገነባው ህገ መንግስታዊ ፌዴራላዊ ስርዓት በስፋት እየተጣሰ ይገኛል ብሔር ከብሔር እያጋጩ፣ ሰላማችንን እያደፈረሱ፣ ፌዴራላዊ ስርዓታችን ለማፍረስ የሚንቀሳቀሱ ኃይሎች ሁላችንም ተባብረን ስርዓት እንዲይዙ ማድረግ አለብን። አሁን የሰማችኋቸው በትርጉም የሰማችሁ ቃል ላይ ቀደም ብሎ የተናገሩት የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረ ጽዮን ናቸው። የአክሱም ጽዮን አመታዊ ክብረ በዓል ላይ ከተናገሩት የተወሰደ ነው። የዚህንም ዝርዝር ይዘናል። አድማጮች በመጽሔት እንመለከተዋለን። ለምሽቱ ካሉን ዋና ዋና ዜናዎች መካከል የኢትዮጵያ የመከላከያ ሚኒስትር አቶ ለማ መገርሳ ዛሬ ዋሽንግተን ዲሲ መግባታቸው የኢትዮጵያ የመገናኛ ብዙኃን ዘግበዋል። የሶማሌ ክልልን የቀድሞ ፕሬዝደንት ጨምሮ አቃቤ ሕግ ክስ በመሰረተባቸው ተከሳሾች ላይ የቆጠራቸው ምስክሮች ለዘጠኝ ቀናት እንዲያሰማ ፍርድ ቤት ቀጠሮ ይዟል የሚሉትና ሌሎችም አሉን። ጤና አስጥልን እንደምናመሻችው ክቡራትና ክቡራን አድማጮች ሌሎች በርካታ ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ህዳር 22 2012 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጂ ታየነን። ፕሮግራማችንን የምታቀናብርልን ብርሃን ኃይሉ ነች። የስርጭት መሐንዲሱ ጆ ጌል፣ እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና የኢትዮጵያ የመከላከያ ሚኒስትር አቶ ለማ መገርሳ ዛሬ ዋሽንግተን ዲሲ መግባታቸውን የኢትዮጵያ መገናኛ ብዙሃን ዘግበዋል። ፋና ብሮድካስቲንግ ኮርፖሬሽን ባወጣው ዘገባ መሰረት የአቶ ለማ የአሜሪካ ጉዞ ዓላማ በሁለቱ ሀገሮች መካከል ባለው የመከላከያ ትብብር ላይ ለመነጋገር ነው። የአቶ ለማ መገርሳን የዩናይትድ ስቴትስ ቆይታ አስመልክቶ ዘርዘር ያሉ መረጃዎችን ለማግኘትና እሳቸውንም አግኝተን ለማነጋገር ጥረት እያደረግነን ተጨማሪ ባገኘን ጊዜ ይዘን እንመለሳለን። ቡርኪና ፋሶ ምስራቃዊ ክፍለ ግዛት ውስጥ ትናንት ማንነታቸው ያልታወቀ ታጣቂዎች አንድ ቤተ ክርስቲያን ላይ ተኩስ ከፍተው እስካሁን በታወቀው አስራ አራት ሰው ገድለዋል። ጥቃቱ የደረሰው ከኒጀር ጋር በሚያዋስነው የቡርኪና ፋሶ ድንበር ላይ በምትገኝ ከተማ መሆኑም ተዘግቧል። የመንግስቱ ወታደሮች አጥቂዎችን ማደን ይዘዋል። ታጣቂዎቹ በቤተ ክርስቲያኒቱ ላይ ጥቃት የከፈቱት ምእመናኑ የሰንበት ቅዳሴ ስርዓት እየተከታተሉ በነበረበት ወቅት ሲሆን ወዲያውኑ በሞተር ብስክሌት ተሳፍረው ማምለጣቸው ነው የተዘገበው። ለጥቃት እስካሁን ኃላፊነት ኃላፊ ነኝ ብሎ የወጣ አካል የለም። ይሁን እንጂ ጽንፈኛ እስልምና አቀንቃኞች ናቸው ተብሎ ተጠርጥረዋል። ዜናው የሚተላለፍላችሁ አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሶማሌ ክልልን የቀድሞ ፕሬዝደንት ጨምሮ አቃቤ ሕግ ክስ በመሰረተባቸው ሌሎች ተከሳሾች ላይ የቆጠራቸውን ምስክሮች ለዘጠኝ ተከታታይ ቀናት እንዲያሰማ ፍርድ ቤት ቀጠሮ ያዘ። የሰላሳ አንደኛው ተከሳሽ የክስ መቃወሚያ ለማሰማትም ተለዋጭ ቀጠሮ ተሰጥቷል። ፍርድ ቤቱ የተከሳሾቹን አቤቱታ ሰምቶ ትዕዛዞችን ሰጥቷል። መለስካቸው አመሀ ዝርዝሩን ይዟል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት የሶማሌ ክልል የቀድሞ ፕሬዚዳንት አቶ አብዲ መሐመድ ኡመርን ጨምሮ በሌሎች ተከሳሾች ላይ አቃቢ ሕግ የቆጠራቸው ምስክሮች ከጥር 14 እስከ ጥር 22 ባሉት ተከታታይ ቀናት ለመስማት ቀጠሮ ቆርጧል አቃቢ ሕግ ከሁለት መቶ የሚያንሱ የሰው ምስክሮች እንደሚያሰማ ይጠበቃል በተጨማሪም አንድ ስማቸው የተሳሳተ ተከሳሽ ስማቸው መስተካከሉን ካረጋገጡ በኋላ ዛሬ የቀረበባቸው ክስ ተነቦላቸዋል። ሰላሳ አንደኛው ተከሳሽ ሐሰን ሁሴን ኑር አቃቢ ሕግ የመሠረተባቸው ክስ ከሌሎች አራት ተከሳሾች ጋር በአንድነት በመሆን በጅጅጋ ከተማ የተለያዩ ስፍራዎች በመንቀሳቀስ የኢትዮጵያን ሰንደቅ ዓላማ እንዲቀዱ በማድረግ ኢትዮጵያ ትውደም፣ ኦሮሞን እንገድላለን አብዲ መሐመድ ይኑር እያሉ በመንቀሳቀስ አብዱ ሰላም ኢርሌ ጃማ የተባለን ግለሰብ በመግደል በመሳተፋቸው ነው ይላል የአቃቤ ሕግ ክስ። ተከሳሽ ክስ ከተነበበላቸው በኋላ በጠበቃቸው አማካኝነት የክስ መቃወሚያ ለማቅረብ ተለዋጭ ቀጠሮ እንዲሰጣቸው ጠይቀዋል። ፍርድ ቤትም ለታህሳስ ዘጠኝ ቀን የክስ መቃወሚያቸውን ለመስማት ከዚህም በተጨማሪ ተከሳሾቹ በማረሚያ ቤትና በፍርድ ሂደቱ ደርሶብናል ያሉትን የአያያዝ ጉድለት በጽሑፍ ዘርዝረው እንዲያቀርቡ ትእዛዝ ሰጥቷል። ፍርድ ቤቱም በጽሑፍ የሚያቀርቡትን አቤቱታ ተመልክቶ ችግሮቹ በእርግጥ ካሉ በሕግ መሠረት ማረሚያ ቤቱ ችግሮችን እንዲፈታ ትእዛዝ እንደሚሰጥ ለተከሳሾቹ ተናግረዋል። የፍርድ ሂደቱ ተጓድቷል ለሚለው የተከሳሾች አቤቱታም ፍርድ ቤቱ የተቻለውን ሁሉ እያደረገ እንደሆነ አንዳንድ የቀረቡ ጥያቄዎችም ከዚህ ቀደም ትዕዛዝ የተሰጠባቸው መሆናቸውን ፍርድ ቤቱ አስታውሰዋል። በመጨረሻም እስከ ዛሬ ያልቀረቡ ተከሳሾች ታኅሳስ ሃያ ቀን 2012 ዓ ም የጋዜጣ ጥሪ እንዲደረግላቸው አዞ የዕለቱ ችሎት ተነስቷል። የቀድሞውን የሶማሌያ ክልል ፕሬዚዳንት አቶ አብዲ መሐመድ ዑመርን ጨምሮ በአንዳንድ የክልሉ አመራር አባላትና ሌሎች ተከሳሾች ላይ አቃቢ ሕግ ክስ ከመሠረተ ከአንድ ዓመት በላይ እንደሆነ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከብራዚልና ከአርጀንቲና በሚገቡ ብረታ ብረት ላይ በአፋጣኝ ቀረጡን መልሰን እንጥላለን ሲሉ አስታወቁ። ብራዚልና አርጀንቲና የገንዘባቸውን ዋጋ በከፍተኛ ደረጃ እየቀነሱ በመሆኑ ገበሬዎቻችን ሊጎዱ ነው። ስለዚህ ቀረጡን መልሰን ተግባራዊ እናደርግባቸዋለን ብለዋል። ከዚያም ሌላ ሌሎች ሀገሮች የገንዘባቸውን ዋጋ እየቀነሱ የኢኮኖሚ ጥቅም እንዳያገኙብን እንዲከላከል የፌዴራል መንግስት ዋና ግምጃ ቤትን አሳስብ ያለው ብለዋል ፕሬዚደንቱ። የዩናይት ስቴትስና የቻይና የንግድ ድርድር ተቋረጠ። አክሲዮስ የተባለው የዜና ድረገጽ እንደዘገበው ይህ የሆነው የሆንኮንግን አፍቃሪ ዲሞክራሲ ታጋዮች የሚደግፈው የዩናይት ስቴትስ ምክር ቤት በሁለቱም ፓርቲዎች ትብብር የቀረበ አዲስ ህግ ከተፈረመ በኋላ ነው። አክሲዮስ በስም ያልጠራውና የፕሬዚዳንት ዶናልድ ትራምፕ ተደራዳሪ ቡድን ምንጭ ድርድሩ በአዲስ ህግ ምክንያት በአዲሱ ህግ ምክንያት ተቋርጠዋል ማለትም ጠቅሷል። ምንጩ አክሎም የቻይናው ፕሬዚዳንት ሺጂንፒንግ የአገር ውስጥ ፖለቲካ ጋር እስኪረጋጋ ስኪል ጊዜ መስጠት ያስፈልጋል ማለታቸውን አክሲዮስ አክሎ ገልጧል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር ከፓሪሱ የአየር ንብረት ስምምነት ዩናይትድ ስቴትስን ቢያስወጣትም የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፐሎሲ የአየር ንብረት ለውጥ ስለ ደቀነው አደጋ ማስጠንቀቅ ይዘዋል። የስፔን ዋና ከተማ ማድሪድ ላይ በተከፈተው ለአስር ቀናት የሚቆይ የአየር ንብረት ጉባኤ ላይ ከዓለም ዙሪያ ቁጥሩ ወደ 25ሺህ የሚጠጋ ተሳታፊ እየተገኘ ነው። ቺሌ በሀገሯ ባለው የፖለቲካ ትርምስ ምክንያት አስተናጋጅነቱን ከሰረዘች በኋላ ነው ስፔን ፈጥና የተረከበችው። በተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ መሪነት ከ12 በላይ የምክር ቤት አባላት ወደ ማድሪዱ ጉባኤ ተጉዘዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ ዛሬ ጉባኤውን ሲከፍቱ ድርጅት ባደረጉት ንግግር ድርጅታችን ለታዳጊ ሀገሮች አየር ንብረት ለውጥን ለመቋቋምና ለመዋጋት የሚያስችላቸው በየአመቱ ቢያንስ አንድ መቶ ቢሊዮን ዶላር መመደቡን ማረጋገጥ ይኖርበታል ብለዋል። በአፈ ጉባኤ ናንሲ ፐሎሲ የሚመራው የምክር ቤት አባላት ልዑካን ቡድን በውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን በአምባሳደር ማርሲያ በርኒካት ከተመራው ኦፊሴላዊው የዩናይትድ ስቴትስ መንግስት ልዑካን ቡድን يتلين የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ተነገ ወዲያ አረቡ በተወካዮች ምክር ቤት የፍትህ ኮሚቴ በሚያስችለው የምስክር ቃል ሰሚ ሸንጎ ጠበቃቸውን እንደማይልኩ ተናገሩ። ይህን የወሰኑት ሂደቱ በጠቅላላው የቅጥፈት ስለሆነ ነው ሲሉም ነቅፈዋል። በዩናይት ስቴትስ ምክር ቤት ሲካሄድ የቆየው የምርመራ ሂደት ወደ ቀጣዩ ምዕራፍ በተሻገረበት በአሁኑ ወቅት የተወካዮች ምክር ቤት የፍትህ ኮሚቴ ሊቀመንበር ዲሞክራቱ ጀራልድ ናድለር ኮሚቴያቸው በሚያካሄደው የመጀመሪያው የምስክር ሰሚ ሸንጎ ላይ ሚስተር ትራምፕ እና ጠበቃቸው እንዲገኙ ተጋብዘው ነበር። ሚስተር ትራምፕ ዛሬ ጠዋት ከዋይት ሀውስ ከመነሳታቸው በፊት በሰጡት ቃል ዲሞክራቶች ሀገራችን ላይ እየፈጸሙት ያለው ተግባር አሳፋሪ ነው ሲሉም ነቅፌታ አቅርበዋል። አስከትለውም ዲሞክራቶቹ የምስክር ሰሚ ሸንጎን እርሳቸው በለንደን በሰሜን አትላንቲክ ቃል ኪዳን አገሮች የመሪዎች ጉባኤ በሚሳተፉበት ማድረጋቸውንም ፕሬዚዳንቱ በነቀፌታ አክለዋል። አድማጮች ለምሽቱ ያለን ዜና በዚሁ ይጠናቀቃል። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና ቆንጂ ይታየንን በዓለም ዜና የጀመረው መደበኛው ፕሮግራማችን በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ በናይልሳት እንዲሁም አሃዱ ሬዲዮ ላይ 94.3 ኤፍኤም ላይ እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከመሻገራችን አስቀድመን ከሚቀርቡ ዝግጅቶች አንዱን ለቅምሻ ልናሰማ አቅደን ነበረ። ቅምሻው ያለ አይመስልም። ወደ ምሽቱ አብይ ርዕስ ይሆናል የምናልፈው። እንዲሁ በደረቁና አስተዋወቀ ድምፁ አልደረሰንም። የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ጋር የተደረገ ቃለ ምልልስ ነው። በሁለተኛው አጋማሽ ይቀርባል። አሁን አሁን ወደ ቀዳሚው የዕለቷ ቢ ርዕስ የብልጽግና ፓርቲን ለመቀላቀል ውሳኔ ያሳለፉ የኢህአዴግ አጋር ድርጅቶችና መሪዎች ትላንት የስምምነት ሰነድ ተፈራርመዋል። ከትግራይ በስተቀር የኢትዮጵያ ክፍሎች ገዢ ፓርቲዎች ናቸው ፊርማቸውን ያስቀምጡት። ለዝርዝሩ እስክንድር ፍሬው የኢህአዴግ አባል ድርጅቶች ውህደትና የብልጽግና ፓርቲ ምስረታ እየተጠናቀቀ ነው። ለመዋሃድ የተስማሙት የስምንቱ ፓርቲዎች መሪዎች ሂደቱ ከተጀመረ ለመጀመሪያ ጊዜ እጅ ለእጅ ተያይዘው ከመገናኛ ብዙሀን ፊት ቀርበዋል። የፈረሙትን ሰነድም ለህዝብ ይፋ አድርገዋል። ይህ ሂደት እንደሚቀጥልና ውህደቱም እንደሚጠናቀቅ ደግሞ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። የፓርቲዎቻችንን ውህደት የሚያበስረው ወሳኝ የፊርማ ስነ ስርዓት ዛሬ የተካሄደ፣ የውህደት ጉዞውም ህግና ስርዓትን ጠብቆ በአስተማማኝ ሁኔታ ይቀጥላል ብለዋል በማህበራዊ ድረገጽ ባሰፈሩት መልእክት ከዚሁ የፊርማ ስነ ስርዓት በኋላ ንግግር ያደረጉት የኦሮሞ ዲሞክራሲያዊ ፓርቲ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ነገን ያመኑ ይህንን ፓርቲ መመስረታቸውን አብራርተዋል። እኛ ኢትዮጵያውያን ነገን በማመን ተስፋን በመሰነቅ ለመበልጸግ የማንተጋቅመ ነገን የምንጠራጠር ከሆነ ሌሊቱ አይነጋም። ብልጽግና ነገን በማመን ጨለማው እንደሚነጋ በማመን የሚተጋ ድርጅት ነው ነገር ግን ብልጽግና እጃችን ሳይቆሽሽ እንቅልፍ ሳናጣ አእምሯችን ሳይደክም እንዲሁ በምኞት የሚተገበር ባለመሆኑ ከሁላችን ተክቶ መስራት ሌብነትን መጠየፍ ለራስ ማካበት ሳይሆን በጋራ ሀገርን ማሸጋገርን እንደ ትልቅ ዓላማ መያዝ ይኖርብናል ብዙዎች ብልጽግናን የሚቃወሙትና የሚጠሉት በግልጽ ቋንቋ ሌብነት ጥዩፍ ነው፣ የማይሰራ የማይተጋ ሰነፍ ከኛ ጋር መቀጠል አይችልም የሚል በጽሁፍ የተቀመጡ ሀሳቦቻችን ሰነፎችን የሚያስፈራራና የሚያስተነግድ ቢሆንም በመትጋት በመስራት መለውጥ ለሚያስቡ ግን ተስፋ የሚሆን ድርጅት ነው። መለያችን እውነትና እውቀት ነው ብለዋል ጠቅላይ ሚኒስትሩ። በዚሁ ንግግራቸው በእውቀትና በእውነት ላይ የተመሰረተ ነው ሲባል እንዲሁ የሚነገር ሳይሆን ሁላችሁም እንደምትመለከቱት ግልጥ ያለ ሁሉም የኢትዮጵያ ሕዝቦች በእኩልነት የሚጠቀሙበት በብዙ ጭንቀት በብዙ ምክክር በብዙ ውይይት የተሰራ ግልጽ ፕሮግራም አለ። ይህ ፕሮግራም የሚደበቅ የሚሸፈን ሳይሆን ለመላ አባላችን ለሕዝባችን በግልጽ የሚሰራጭና ሕዝብ እና አባሎቻችን ተወያይተውበት የሚያዳብሩት የሚያበለጽጉት የሚታገዱለት የሚጠብቁት ይሆናል። ብልጽግና ፕሮግራም ብቻ ሳይሆን የሚመራበት ህገ ደንብ አለ። በህግ የሚመራ በእውቀት የሚመራ በእውነት ላይ የቆመ ድርጅት እንጂ እንዲሁ ግለሰቦች ስለፈለጉ ተሰባስበው የፈጠሩት ድርጅት አይደለም። ግልጽ ፕሮግራምና ህገ ደንብ ብቻ ሳይሆን ለሚቀጥሉት አስር ዓመታት ኢትዮጵያን ካለችበት ሁኔታ ወደ ብልጽግና ጎዳና የሚያሸጋግር የአስር ዓመት እቅድ በግልጽ ቋንቋ በርካቶችን አወያይቶ በእውቀት ያዘጋጀ ድርጅት ነው የብልጽግና ፓርቲ። በስሜትና በምኞት የሚዋልሉ ካሏቸው ኃይሎች የተለየ መሆኑንም ጠቅላይ ሚኒስትሩ አብራርተዋል። ኢህአዴግ መታመን ብቻ ሳይሆን በኮማ ውስጥ ያለ ድርጅት ነው ያሉት ጠቅላይ ሚኒስትሩ ብልጽግና ከኢህአዴግ ውስጥ እንቁላሉን ሰብሮ ሕይወት እንዲወጣ አድርጓል በማለትም አብራርተዋል። እንቁላሉን በጊዜው ባንድ ሰብሮ ኖሮ አንዳንዶች እንደሚሉት ብን ዘገኝ ኖሮ ሕይወት ሊወጣው ኢህአዴግ በፍጹም አይቻሉም። ሕይወት ኖሮት ይህችን አገር ተሸክሮ ማሻገር እንዲችል ዘመኑን የሚመጥን ብቃት፣ ዘመኑን የሚመጥን ራዕይ እና አደረጃጀት ያስፈልገው ነበር። ዛሬ ይህ ያልገባቸው ግለሰቦችና ቡድኖች ቢኖሩ ነገ በኢትዮጵያ ብልጽግና ላይ በጋራ ቆመን ወደኋላ ስንመለከት ይህ ውሳኔ በእውቀትና በእውነት ላይ የተመሰረተ በልብና በአእምሮ ትስስር ላይ እየተመሰረተ እችን ታሪካዊ ድንቅ ሀገር ወደሚገባት ቦታ የሚያደርሳት መሆኑን ሁሉም የሚያምኑና ብዙ ኢትዮጵያ ካሏት ዘጠኝ ክልሎች ገዢ ፓርቲዎች መሪዎች በትናንቱ የፊርማ ስነ ስርዓት ላይ ያልተገኙት የትግራይ ክልል ገዢ ፓርቲ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ብቻ ናቸው። እየተካሄደ ያለው የፓርቲ ውህደት ሳይሆን የአዲስ ፓርቲ ምስረታ ነው ያሉት ዶክተር ደብረጽዮን ሂደቱም ህጋዊ ያለመሆኑን መግለጻቸው ይታወሳል። ስምንቱ ሊቃነ መናብርት በኢህአዴግ ውህደትና በብልጽግና ፓርቲ ምስረታ ሰነድ ላይ ፊርማቸውን ያስቀመጡት የኦሮሞ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር መከላከያ ሚኒስትር ለማ መገርሳ ተቃውሟቸውን ይፋ ባደረጉ ማግስት ነው። እናም የለውጡ አካል የሆነው የፓርቲ ውህደት ሌላ እርምጃ ወደፊት የተራመደበት ወቅት የለውጡ መሪ እንደሆኑ የሚቆጠሩት ሰው ልዩነት ይፋ ከሆነበት ጊዜ ጋር ተገጣጥሟል። የፓርቲዎቹ ውህደት ትክክል አይደለም፣ ትክክል ቢሆን እንኳን ጊዜው አይደለም ምን ያሉት አቶ ለማ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ በፓርቲዎቹ ውህደትና በመደመር ፍልስፍና ላይ የተለየ አቋም እንዳላቸው ይፋ ያደረጉት መከላከያ ሚኒስትር ለማ መገርሳ በያዙት መንግስታዊ ኃላፊነት ግን እንደቀጠሉ ነው። በዛሬው ዕለትም የኢትዮጵያን መንግስት የልኡካን ቡድን በመምራት ዋሽንግተን ገብተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምሽቱን አብይ ርዕስ ነበር ያደመጥ ነው። እስክንድር ፍሬውን እናመሰግናለን። ወደ መጽሔት ክፍለ ጊዜ ዘገባዎቻችን ስናልፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ በአገሪቱ ሰላም እንዲሰፍን ጸሎትና ምሕላ መደረግ አለበት ብለዋል። ፓትርያርኩ ይህን ያሉት ሃይማኖታዊ የአክሱም ጽዮን በዓል ትናንት በከተማይቱ በድምቀት በተከበረበት ወቅት ነው። የአክሱም ጽዮን በዓል የክርስትና እምነት ተከታዮች ከተለያዩ የኢትዮጵያ አካባቢዎችና ከውጭ ሀገሮች አማኞችና ጎብኚዎች በተገኙበት ተከብረዋል። ከስፍራው ለተጠናቀረው ዘገባ ሙሉጌታ ጽብሃ በአክሱም ከተማ በየዓመቱ ህዳር 21 የሚከበረው የአክሱም ጽዮን በዓል በትናንትናው ዕለት አማኞችና ጎብኚዎች በተገኙበት በድምቀት ተከብሯል። በበዓሉ ዋዜማ በከተማዋ መግቢያ መንገዶች ድንኳን በመትከል ነዋሪዎች ለእንግዶች ምግብ በማቅረብና ና እግር በማጠብ ተቀብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትሪያርክ ብፁዕ ቅዱስ አቡነ ማቲያስ በበዓሉ ባሰሙት ቃለ ምዕዳን የንግግራቸው ትኩረት በዋናነት ሰላም ላይ ነበር። በአክሱም ከተማ ብዙ ህዝቦች ተገኝተው በዓሉ የተከበረው ሰላም ስላለ ነውና ይህ ሰላም በሁሉም የኢትዮጵያ አካባቢ እንዲሰፍን ልንጸልይ ይገባል ብለዋል። አሁን ያለው ህዝብ በዚህ ሁነን ስናየው ከዛ ተጫፍ ጀምሮ ከወዲያ ድረስ በህዝብ ተሞልተዋል። በቤተ ክርስቲያን ቅጥር ግቢ ውስጥም እንደሞላ ነው። ሰው በሰው ሞልተዋል። ይህ ትልቅ ጸጋ ነው፣ የሰላም ጸጋ ነው። ይህ የሰላም ስጦታ ነው እና ይህን ሰላማችንን ያጽናሉ። እዚህ ያለው ሰላም ለሁሉም እንዲሆን፣ እዚህ ያለው ጸጥታ ለመላ ኢትዮጵያ እንዲሰፍን የእናንተ ጸሎት እንጠብቃለን። ሰላም ለሁሉም ፍጡር ወሳኝና ልንጠብቀው የሚገባ ዋጋ የማይገኝለት ጸጋ ነው ያሉት ፓትሪያርኩም በመላው ኢትዮጵያ ሰላም ሰፍኖ መረጋጋት እንዲመጣ ሁሉም ምእመን በጸሎትና ምህላ መጠንከር አለባቸው ብለዋል። የእኛ ክፍተትና መዳከም እያዩ የኢትዮጵያ ጉዳት የሚመኙ ብዙዎች ናቸው። ክፍተት አስወግደን አንድነታችን ልናጠናክር ይገባል በማለትም ተናግሯል። አሁንም ደጋግመን የምንለው ሰላም ይፈለጋል። በሀገሪቱ ላይ ብዙ ሰዎች ችግር ውስጥ ገብተዋል። አሁን ችግሩ አልተወገደም እና ይሄ ችግር እንዲወገድ ሁሉም በያለበት ወደ እግዚአብሔር መጮኽ፣ መለመን አለበት። ተማሪዎች ትምህርታቸው እንዲማሩ፣ ሠራተኞቹ በሰላም እንዲኖሩ፣ በሰላም ውለው እንዲገቡ፣ በሰላማቸው ተማምነው መብታችሁ ተጠብቆ ክብራችሁ ተጠብቆ ሀገራችሁ ተጠብቆ ከጠላት ተቀናቃኝ ክፋታችንን ከሚመኙ ሰዎች ተጠብቆ የኢትዮጵያን ክፋት የሚመኙ ብዙዎች ናቸው። እነዚህም ደግሞ የእኛን መዳከም ይጠብቃሉ። እንደ ውሃ ጥም ነው የሚጠብቁት። ነገር ግን እግዚአብሔር አሳልፎ ደግሞ አይሰጠንም። እግዚአብሔር ከኛ ጋር ነው። በአክሱም ጽዮን በዓል በክብር እንግድነት የተገኙት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል እንደ አክሱም ጽዮን አይነት በዓላት በበለጠ በማስተዋወቅ ከቱሪዝም ዘርፍ የሚገኝ ገቢ ማሳደግ ይገባል ብለዋል። በፖለቲካዊ ጉዳዮች ባሰሙት ንግግር በኢትዮጵያ የህግ ልዕልና እየተከበረ ባለመሆኑ ሰላም እየደፈረሰ ነው በማለት ተናግሯል በተጨማሪም በህዝቦች መስዋዕትነት የተተከለው ህብረ ብሔራዊ ፌዴራላዊ ስርዓት በአሁኑ ጊዜ ለማፍረስ ጥረት እየተደረገ ነው፣ እናም ሁሉም ብሔር ብሔረሰቦች ሊታገሉት ይገባል ብለዋል። ዝተሃነፀ ሕገ መንግስታዊ ፌዴራላዊ ስርዓት ብስፍሓት ይጠሓስ የተገነባው ህገ መንግስታዊ ፌዴራላዊ ስርዓት በስፋት እየተጣሰ ይገኛል። ብሔር ከብሔር እያጋጩ ሰላማችንን እያደፈረሱ ፌዴራላዊ ስርዓታችን ለማፍረስ የሚንቀሳቀሱ ኃይሎች ሁላችንም ተባብረን ስርዓት እንዲይዙ ማድረግ አለብን። የህዝባችን ፍላጎት የሆኑት ሰላም፣ ልማትና ዲሞክራሲ እንዲነግስ ወቅታዊ ትግል ማድረግ አለብን። ሁሉም የኢትዮጵያ ብሔር ብሔረሰቦች ለእኩልነትና ጥቅማቸው መታገል ይገባቸዋል። የዘንድሮ የአክሱም ጽዮን በዓል ስናከብር ከሁሉም በላይ ሰላማችን እንዲጠበቅና ህገ መንግስታዊ ስርዓታችን እንዳይፈርስ በጋራ ልንሰለፍ ይገባል ነው ያሉት ምክትል ርዕሰ መስተዳድሩ ኤርትራውያን በበዓሉ ለመሳተፍ ብዙ ችግር አልፋችሁ መምጣታችሁን እናውቃለን። ትግራይ ሁለተኛ ቤታችሁ ነውና እንደፈለጋችሁ መንቀሳቀስ ትችላላችሁ በማለት ገልጸዋል። በዓል ህዳር ጽዮን ምክባር መጽሐፎም ኤርትራውያን አህትናን ሕዋትናን ናይ ህዝቢ ኤርትራን ትግራይን ድሌት ሰላም ልምዓት እኳ እንተሆነ። የአክሱም ጽዮን በዓሉ ለማክበር የመጣችሁ ኤርትራውያን ወንድምና እህቶች፣ የትግራይና የኤርትራ ህዝቦች ፍላጎት ሰላምና ልማት ቢሆንም አምና የተጀመረው የሰላም ጉዞ በሚፈለገው መንገድ እየሄደ አይደለም፣ እየተስተጓጎለ መሆኑ እያየን ነው። ይሁን እንጂ ሁለቱም ህዝቦች በደም በቋንቋ በባህልና ታሪክ የተሳሰሩ ወንድማማች ህዝቦች በመሆናቸው ለተለያያቸው የማትችል ህዝቦች ናቸው ነው ያሉት። በበዓሉ ለመሳተፍ ከአዲስ አበባ ወደ አክሱም የተጓዙት ቀሲስ ባህራን በፈቃዱ በየአመቱ ላለፉት 15 ዓመታት በበዓሉ እንደተሳተፉ የገለጹ ሲሆን የዘንድሮ በዓል እንደ ሁል ጊዜ በድምቀት ነው የተከበረው ሲሉ ገልጸዋል። ህዝቡ በተረጋጋ መልፍስ በዓሉን አክብረዋል። ከዚህም በኋላ የሚቀጥለው ሰላም ህዝቡ ሃይማኖቱን ጠብቆ ስለ ሃይማኖቱ አገሪቱ ሰላም እንድትሆን ቢያደርግ በያለበት በያ ሃይማኖቱ ጸሎት ቢያደርግ እግዚአብሔርም ሰምቶ ሰላሙን እንደሚሰጠን ባለሙሉ ተስፋ ነው። የአክሱም ጽዮን በዓል በድምቀት እንዲከበር ካስተባበሩ የከተማዋ ነዋሪዎች አንዱ አቶ ፋሲል ልሳን ወርቅ በዓሉ በሰላማዊና ውብ በሆነ መንገድ እንዲያልፍ ከአንድ ወር በፊት ጀምሮ ዝግጅት እንዳደረጉ ተናግረዋል። በዓሉም በድምቀት እንዲያልፍ ሰላም ስላለ በትግራይ ብሎም በአክሱም ብዙ ሰብ አንድ ሚሊዮን አምስት መቶ ሺ በላይ ይመጣል ተብሎ ተገምተው ከዛ በሉ በዓሉ በሃይማኖታዊ ዝማሬዎች፣ ትምህርት፣ ጸሎትና ባህላዊ ክንውኖች ደምቆ በትናንትና እለት ተከብሯል። ለአሜሪካ ድምፅ ሙልጌታ አጽብሃን መቀለም። ሙልጌታ አጽብሃን ለዘገባው እናመሰግናለን። አድማጮች፣ ተከታዩ በህዝብ ተወካዮች አፈ ጉባኤ የሚመራው የኢትዮጵያ ዲፕሎማሲያዊ ቡድን ከ አለፈው ሳምንት አጋማሽ እስከ ሳምንቱ መጨረሻ ድረስ በኡጋንዳ ጉብኝት ማድረጉን ይጠቁማል። በአፈ ጉባኤ አቶ ታደሰ ጨፎ የሚመራው የኢትዮጵያ ልኡካን ቡድን ከኡጋንዳ የህዝብ ተወካዮች ምክር ቤት አፈ ጉባኤና እንዲሁም ከፕሬዚዳንት ዮሪ ሙሴቬኒ ጋር ተነጋግረዋል ይለናል። ገልሞ ዳዊት በተከታዩ ዝርዝሩ ባለፈው ሳምንት አጋማሽ ኡጋንዳ ካምፓላ የገባው የኢትዮጵያ ፓብሊክ ዲፕሎማሲ ቡድን በኡጋንዳ ቆይታው ከተለያዩ የአገሩ መንግስት መሪዎች ጋር ተገናኝተዋል። በኡጋንዳ የኢትዮጵያ ባለሙሉ ስልጣን አምባሳደር ዓለምጻዊ መሰረት በህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የሚመራው የልዑካን ቡድን ያደረገው ጉብኝት የኢትዮጵያንና የኡጋንዳን ግንኙነት ለማጠናከር ነው ብለዋል። እነዚህ ሁለት ሀገሮች የጋራ የሆነ ድንበር የላቸውም። ሁለቱም በደቡብ ሱዳን እና በኬንያ አማካኝነት ካልሆነ የጋራ ድንበር ሽሸል ባያደረጉም ነገር ግን ሁለቱ አገሮች በጣም ጠንካራ የሆነ በሁለትዮሽና በሌሎች በባለ ብዙ ወገኖች የጠበቀ ግንኙነት አላቸው። በልኡካን ቡድኑ የሚኒስቴር መስሪያ ቤት ኃላፊዎች፣ ግለሰቦች፣ ታዋቂ ሰዎችና ሌሎችም የተገኙ ሲሆኑ የልኡኩ መሪ አፈ ጉባኤ ታገሰ የጫፈው ከኡጋንዳ ፕሬዝዳንት ዩሪ ሙሴቬኒ እና ሌሎች ባለስልጣናት ጋር ተገናኝተዋል። አፈ ጉባኤው ከኡጋንዳ መሪዎች ጋር የተነጋገሩት በኢትዮጵያ እና በኡጋንዳ መካከል ስላለው የዲፕሎማሲ ግንኙነት፣ የህዝብ ለህዝብ ግንኙነትና የንግድ ትስስር ስለማሻሻል መሆኑም ታውቋል። ኢትዮጵያ እና ኡጋንዳ የናይል ቤዝን ኢኒሽቲቭ አባል ስለሆኑ ሰሞኑም በኢትዮጵያ በሱዳንና በግብጽ መካከል በህዳሴ ግድብ አሞላል ዙሪያ ያለውን ሹክቻ አፈ ጉባኤው ከኡጋንዳው ፕሬዚዳንት ጋር የተነጋገሩት አለ ወይ? የኢትዮጵያ የግብጽና የሱዳን ጉዳይ በተመለከተ ሁሉም ሰው አሁን እንደሚያውቀው በሚዲያም እንደሚታየው ራሱን ችሎ በድርድር በውይይት ላይ ያለ ጉዳይ ስለሆነ በሱ ላይ ምንም አይነት ውይይትም አልተደረገም። ነገር ግን በቅርቡ ኡጋንዳ የሲኤፍኤውን ራቲፋይ ማጥረቋ ይታወቃል። ይሄንን በተመለከተ የኢትዮጵያ መንግስት ለኡጋንዳ መንግስት ያለውን አድናቆት ገልጸዋል። የኡጋንዳ ሕዝብ ተወካዮች ምክር ቤት ሊያጸድቅ ያለው በአባይ ተፋሰስ ሀገሮች የቀረበ ስምምነት መሆኑንም አምባሳደሯ አብራርተዋል። በኢትዮጵያና በኡጋንዳ መካከል ያለው ዲፕሎማሲ ግንኙነት መልካም መሆኑንም ጠቅሰው በንግድና ኢንቨስትመንት ረገድ ግን አጥጋቢ አለመሆኑን ተናግረዋል። ስለዚህም ሁለቱ ሀገሮች በኬንያና በደቡብ ሱዳን በኩል ባለው ቅርብ ድንበር የሚያገናኛቸውን መንገድ ለመስራት ከስምምነት መድረሳቸውንም አምባሳደር ዓለምጻይ ለቪኦኤ ገልጸዋል። ለአሜሪካ ድምጽ ከናይሮቢ ገልሞን ለዘገባው እናመሰግናለን። የኤርትራ ፕሬዚደንት ኢሳያስ አፈወርቂ በሱዳን ከፍተኛ ምክር ቤት ምክትል ሊቀመንበር የተመራ የልዑካን ቡድን ተቀብለው አነጋግረዋል። የኤርትራ ማስታወቂያ ሚኒስቴር ያወጣውን መግለጫ ይዞ ለዝርዝሩ ብርሃነ በርሄ ቀርበዋል። ፕሬዚደንት ኢሳያስ አፈወርቂ በሱዳን ከፍተኛ ምክር ቤት ምክትል ሊቀመንበር ጀኔራል መሐመድ ሐምዳን ደጉሉ የተመራ ከፍተኛ የልዑካን ቡድንን እሁድ ህዳር 21 2012 በአስመራ ቤተ መንግስት ተቀብለው እንዳነጋገሩ የኤርትራ ማስታወቂያ ሚኒስቴር ይፋዊ የመረጃ መረብ ሻባይት በኢንተርኔት አምዶ ገልጸዋል። በግንኙነቱ ወቅት በሱዳን የሰላም ዋስትና ጥያቄ ላይና በሱዳን መንግስትና የትጥቅ ትግል ሲያካሂዱ በነበሩ ቡድኖች መካከል እየተካሄደ ስላለው የሰላም ግንኙነትና አጠቃላይ እንቅስቃሴን በተመለከቱ ጉዳዮች ላይ እንደተወያዩ ሻባይት ገልጸዋል። የሱዳን ከፍተኛ ምክር ቤት ምክትል ሊቀመንበር ጀኔራል መሐመድ ሐምዳን ደግሎ በሱዳን መንግስትና ተቃዋሚዎቹ መካከል የተጀመረው የሰላም ግንኙነት እንዲሳካ የኤርትራ ድጋፍ አስፈላጊ እንደሆነ ለፕሬዝደንት ኢሳያስ ገልጠዋል። የሱዳን ጉዳይ በቀጣይና ዘላቂነት እልባት የሚያገኘው በሱዳናውያኑ ብቻ እንደሆነ የተናገሩት ፕሬዚዳንት ኢሳይያስ የሱዳን ሕዝብና ድርጅቶች በዚህ ጉዳይ ላይ አቅምና ብቃት እንዳላቸው በመግለጽ የጉዳዩ መጨረሻ አልባት በሁሉም ሱዳናውያን የእኩልነት መረጋገጥ ላይ የተመሰረተ እንደሆነ ተናግረዋል። ፕሬዝደንት ኢሳያስ አያይዘውም ኤርትራ በሱዳን ሁኔታ የምትነካና የምትነካ እውነተኛ የሱዳን አጋርና ሸሪክ በመሆኗ የኤርትራ ሕዝብና መንግስት በሱዳን ሰላምን ለማረጋገጥ የበኩላቸውን አስተዋጽኦ እንደሚያደርጉ እንዳረጋገጡላቸው ሻባይት ገልጠዋል። ከዚህም በተጨማሪ በሁለቱ አገራት መካከል የተጀመረውን አዎንታዊ የሁለትዮሽ ግንኙነት ለማጠናከር በጋራ ለመስራት መስማማታቸውንም ሻባይት ገልጸዋል። በግንኙነቱ ወቅት የሱዳን ከፍተኛ ምክር ቤት አባላት ሌፍተናንት ጄኔራል ያሴር አብድራህማን አልዓጣ፣ አቶ ረጃ ኒኮላና እንዲሁም የሱዳን የባህልና ማስታወቂያ ሚኒስተር ፋይሰል መሐመድ ሳሌሕ በሱዳን በኩል የኤርትራ የውጭ ጉዳይ ሚኒስቴር ዑስማን ሳልሕ የፕሬዝደንት ኢሳያስ አማካሪ አቶ የማነ ገብረአብና በሱዳን የኤርትራ ኤምባሲ ጉዳዮች አስፈጻሚ አቶ ኢብራሂም እድሪስ በኤርትራ በኩል እንደ ተገኙ የኤርትራ ማስታወቂያ ሚኒስቴር ገልጸዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ብርሃነ በርሄን እናመሰግናለን። አድማጮች መጨረሻው የመጽሄቱ ቅንብር ደግሞ ወደ ደቡብ ወሎ ያሻግረናል። በደቡብ ወሎ ዞን አምባሰል ወረዳ ከ227 ሚሊዮን ብር በላይ ወጪ ተደርጎበት የተሰራው የውጫሌ ግሸን ማርያም መንገድ ትናንት ተጠናቆ ተመረቀ፣ ይለናል የደሴው ዘጋቢያችን ነው ያጠናቀረው። መንገዱን መርቀው የከፈቱት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር የመንገዱ መዳረሻ በሆነችው ግሸን ማርያም አካባቢ የሚስተዋሉ የመሰረተ ልማት ችግሮችንም በቅደም ተከተል ለመፍታት እንደሚሰራ መናገራቸውን ጠቅሶ መስን አራጌ ተከታዩን አድርሶናል። ሰባ አንድ ኪሎ ሜትር የሚሸፍነው የውጫሌ ግሸን ማርያም መንገድ ስራ ፕሮጀክት የኢኮኖሚያዊና ማህበራዊ ፋይዳው የጎላ እንደሆነ ነው የተነገረለት። ከሰሜን ኢትዮጵያና ከምዕራባዊ የአማራ ክልል ወደ ታሪካዊዋና ና የእምነት ስፍራ ወዳነችው ግሸን ደብረከርቤ ማርያም ለሚመጡ ምዕመናን አማራጭ መንገድ ከመሆን ባለፈ ከሰባ ኪሎ ሜትር ያላነሰ ተጨማሪ ጉዞ ያስቀራል። እንደ ፕሮጀክቱ ስራ አስኪያጅ አቶ ፍሬዘር አትክልት ፕሮጀክቱ በ2006 ዓ ም ሲጀመረ በአምስት ዓመታት ይጠናቀቃል ተብሎ ቢታቀድም አንድ ዓመት ዘግይቶ ነው ለምርቃን የበቃው። ስራ አስኪያጁ ዝርዝር ምክንያቶችን ያስቀምጣሉ። በአጋጠመው የበጀት ችግረት ምክንያት፣ ሁለተኛ ደግሞ ከቦታው ተፈጥሮ አቀማመጥ ከባድነት መንገዱ ከባድ ከመሆኑ የተነሳ የመጨረሻዎቹን ስድስት ሰባት ኪሎ ሜትሮች በፍንዳታ ነው። ፈንጂ እጥረት መኖሩ፣ ፈንጂ ከውጭ የሚገባ ነገር ከመሆኑ የተነሳ የሱም አቅርቦት ውስን በመሆኑ የፕሮጀክቱ አፈጽም ለአንድ አመት ያህል ዘጋ ይችላል። መንገድ ስራው በድህነት ለተጎዱ፣ በመሰረተ ልማት አቅርቦት ለተጎሳቆሉ የአካባቢው ነዋሪዎች ከህይወት እኩል ዋጋ የሚሰጠው ነው ይላሉ። የአምባሰል ወረዳ ምክትል ዋና አስተዳዳሪ አቶ ጌታቸው ጽጌ በወሊድ ምክንያት ባለፉት ሁለት ሶስት ዓመታት ከ23 በላይ እናቶች በቃሬዛ ላይ የሞቱበት ወረዳ ነው። በመንገድ እጦት ምክንያት ማለት ነው። ስለዚህ መንገድ ፋይዳው በጣም ብዙ ነው። በኢኮኖሚም ዘርፉ ብንሄድ በስራድር ፈጠራ፣ በተለያዩ ዘርፎች ላይ ወንድሞቻችን፣ ቤተሰቦቻችን የመኪናን ስዕል ካልሆነ በስተቀር መኪናን በአካል የማያውቁት ብዙ የተየለሌ ማህበረሰብ ያለበት ወረዳ ነው። ልማትም የናፈቀው ወረዳ ነው። ይህን መሰረት ተደርጎ ከጨፌ ማርየ የግሸ መንገድ መሰራቱ ትልቅ አስተዋጽኦ ያበረከተበት ሁኔታ ነው ያለው የክልሉ መንግስት መንግስት ለዘርፉ ትልቅ ትኩረት መስጠቱን ያመለከቱት ደግሞ የአማራ ገጠር መንገድ ስራዎች ኮንስትራክሽን ኤጀንሲ ዋና ስራ አስኪያጅ አቶ መብት አድማሱ ናቸው። ስራ አስኪያጁ በአጠቃላይ በዚህ አመት በክልሉ ለሚሰሩ የመንገድ ፕሮጀክቶች መንግስት ከአንድ ቢሊየን ብር በላይ መመደቡን ጠቁመው ከግማሽ ቢሊየን ብር በላይ የሚሆነው በሳቸው ተቋም የሚንቀሳቀስ እንደሆነ አስረድተዋል። በዚህ በጀት ከ310 ኪሎ ሜትር በላይ የመንገድ ግንባታ ስራዎችን ለመስራት ነው ታቅዶ እንቅስቃሴ እየተደረገ ያለው 300 ኪሎ ሜትር በ አርባ ፕሮጀክቶች አቋቁም በሁሉ የክልሉ አካባቢዎች የመንገድ ጥያቄ ላላቸው ረሰቡን ተደራሽ ለማድረግ ስራ እየተሰራ ያለበት ሁኔታ ነው ያለው በክልሉ ርዕሰ መስተዳደር አቶ ተመስገን ጥሩነህ የተመራው የልዑካን ቡድን በግሸን አካባቢ ከሚኖሩ የህብረተሰብ ክፍሎች ጋር ውይይት ያደረገ ሲሆን ኗሪው ከሰሜን ኢትዮጵያ ና ከምዕራባዊው የአማራ አካባቢዎች ለሚመጡ ምዕመን መንገዱ መሰራቱ ጠቃሚ ቢሆንም ለረጅም ዓመታት ምላሽ ሳያገኝ የቀረውና ከደቡባዊ ኢትዮጵያ የሚመጣውን ምዕመን የሚያስተናግደው የተለያየ ግሽን ማርያም 17 ኪሎ ሜትር መንገድ እንዲሰራላቸው ጠይቀዋል። የፌዴራሉ መንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ሀብታሙ ተገኝ ምላሽ ሰጥተዋል። በዚህ አመት ስራውን እናስጀምራለን፣ ተስፋ እናደርጋለን። እናንተም በጸሎት ልትረዱን ይገባል እንግዲህ እንዲሳካ ይሄ ስራ ተሰርቶ ይሄ ታላቅ ቦታ ተከፍቶ ማየት የሁላችን የኦርቶዶክስ እምነት ተከታይ ብቻ ሳይሆን የሁሉም ኢትዮጵያዊ ትልቅ ምኞት ስለሆነ፣ ተስፋ ስለሆነ እኛም ይሄ መንገድ ተከፍቶ ተመርቆ ከእናንተ ጋር በጋራ ማክበር ትልቅ ክብር እንደሆነ የምታውቁ ነው። በዚ አጋጣሚ የሚያሳሰቡ ይሳካል ብዬ አስባለሁ። ከዚህ ባሻገር ከፍተኛ የቱሪስት ፍሰት ቢኖርም የህክምና ተቋማትና የውሃ አቅርቦት ስለሌለ መንግስት ይህን ችግር ይፍታለን ሲሉ ተደምጠዋል ነዋሪዎቹ። የክልሉ ርዕሰ መስተዳደር አቶ ተመስገን ጥሩድህም ጥያቄያቸውን እንደ ቅደም ተከተሉ ለማስተናገድ ዝግጁ መሆናቸውን አረጋግጠዋል። የቱሪስት መዳረሻ የሚሆኑ ቦታዎች ትልቁን ገቢም እንደ ሀገርም እንደ ክልልም ከቱሪዝም እያገኘን ስለሆነ ለእነዚህ አካባቢዎች ልማት እና ማስተዋወቅ ትኩረት መስጠት አለብን ብለን የሰራ ነው። የውሃና የህክምና ጉዳይ ብዙ ሰውም ወደዚህ ስለሚመጣ ህክምና ማግኘት አለበት። ስለዚህ አካባቢውን ለማልማት ከፈለግ የህክምና ጉዳይ ማዘጋጀት ይጠበቅብናል። እነዚህም ስንመለስ ወደ ቢሮ ከሚመለከታቸው አካላት ጋር እንነጋገርባቸዋለን። መስከረምና ጥር 21 በሚከበረው የግሸን ደብረ ከርቤ በዓል እስከ ሁለት ሚሊዮን የሚጠጋ ምዕመንና አስር ሺህ የሚደርስ ተሽከርካሪ በአካባቢው ይሰፍራል ለአሜሪካ ድምጽ ሬዲዮ ነው። መስፍን አራጌ ነኝ ከደሴ። መስፍን አራጌን ለዘገባው እናመሰግናለን። አድማጮች የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽ ሶስት ሰዓት ከሰላሳ አራት መሆኑን ያመለክታል። በርካታ ያሉ ዘገባዎችና የ ዕለቱን አቢይ ርዕስ ነበር ያሰማናችሁ። በተከታታይ ቆንጂት ሙዚቃው ሳያሳብቅ አልቀርም። እዚህ ግድም ታዲያ ከብዙ ዜና ዘገባዎች በኋላ ሁሌ እንደምናደርገው በሙዚቃ ፋታ የምንወስድበት ሰዓት ደርሷል። የምረጥ ሽልን ዛሬ አንቺ ነሽ ለስለስ ያለ ዜማ የመስራት እድሉን ሰጣችሁኝ ዛሬ በጣም አመሰግናለሁ። ሚካኤል በላይነህ ትመጪ እንደው እያለ ያንጎራጉራል። ገሩም ዜማ ነው። የምረጥ ሽልን

And you tale Coffee ሚካኤል በላይነህን እናመሰግናለን። ይህን ግሩም ዜማ ቆንጅት እንደወጉ በደንብ ማጫወት ሰዓታችን አልፈቀደም። ባይሆን በሌላ አጋጣሚ ሌላ ምርት ማንክሳለን። አሁን በቀጥታ ወደ ዝግጅት ነው የምንዘልቀው። በዚህ ክፍል ቀዳሚ ወደሆነው ሳምንታዊ ስፖርት ቅንብር የፕሮግራሙ አዘጋጅና አቅራቢ ግርማቸው ከበደ ነው ስፖርት ሰላም፣ እንደምናመሻቸው የስፖርት ወዳጆች። በዛሬው የስፖርት ዝግጅት የ2012 ዓ ም የኢትዮጵያ ፕሪምየር ሊግ የመጀመሪያ ሳምንት ጨዋታዎች፣ የጆሹዋ ቼፕቴጊ ክብረ ወሰን፣ ሮዛና ክንዴ በቫሌንሲያ ማራቶን በፈጣን ሰዓቶች ማሸነፋቸው እንዲሁም የፔፕ ጓርዲዮላ ጉዳይ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። 2012 ዓ ም የኢትዮጵያ ፕሪሚየር ሊግ ሲጀመር ሻምፒዮኑ መቀሌ ሰባ እንደርታ ድል አድርጓል። በሊጉ የመጀመሪያ ሳምንት ጨዋታ መቀሌ ሀዲያ ሆሳዕናን ሁለት ለ አንድ አሸንፏል። የመቀሌን የድል ጎሎች ያሬድ ከበደና ያለፈው የውድድር ዘመን ከፍተኛ ጎላግቢ አማኑኤል ገብረ ሚካኤል አስቆጥረዋል። የሰበታ ከተማ ስታዲየም ጥራት የለውም በሚል በአዲስ አበባ ስታዲየም በተደረገው የሰበታና ወልዋሎ አዲግራት ዩኒቨርሲቲ ግጥሚያ ወልዋሎ ሶስት ለአንድ አሸንፏል። ሰመረ ሀፍታይ ሁለት፣ ካርሎስ ዳምጠው ደግሞ ቀሪዋን ኳስ ከመረብ አገናኝተዋል። የሰበታው አዲሱ ተስፋዬ የውድድር ዘመኑን የመጀመሪያ ቀይ ካርድ የተመለከተ ተጫዋች ሆኗል። በሌሎች ጨዋታዎች ወልቂጤ ከተማ ከቅዱስ ጊዮርጊስ፣ አዳማ ከተማ ከፋሲል ከነማ እንዲሁም ጅማ አባጅፋር ከባህር ዳር ከተማ ባዶ ለባዶ አቻ ተለያይተዋል። ሐዋሳ ከተማ ድሬዳዋ ከተማን ሁለት ለአንድ፣ ወላይታ ድቻ ሲዳማ ቡናን ሁለት ለባዶ እንዲሁም ስሁል ሽረ ኢትዮጵያ ቡናን አንድ ለባዶ አሸንፈዋል። ጆሹዋ ቼፕቴጊ የጎዳና ላይ የ10 ኪሎ ሜትር ውድድርን ክብረ ወሰን ሰብሯል። የዓለም የ10000 ሜትር ሻምፒዮኑ ቼፕቴጊ በዓለም አትሌቲክስ የብር ደረጃ የተሰጠውን የቫሌንሲያ ትሪንዳድ አልፎንሶ የጎዳና ላይ የ10 ኪሎ ሜትር ውድድር በ26 ደቂቃ 38 ሰከንድ አሸንፏል። በዚህም የርቀቱን የዓለም ክብረ ወሰን በስድስት ሰከንዶች አሻሽሏል። ዩጋንዳዊው ቼፕቴጊ የሰበረው ክብረ ወሰን በኬንያዊው ሌነርድ ፓትሪክ ለዘጠኝ ዓመታት ተይዞ የቆየ ነው። በአውሮፓውያን የዘመን አቆጣጠር በ2019 ሶስት ትልልቅ ውድድሮችን ያሸነፈው ቼፕቴጊ ድሉን ማመን እንዳልቻለ ተናግሯል። በዴንማርክ የዓለም አገር አቋራጭ ሻምፒዮን፣ በዶሃ የዓለም 10ሺህ ሜትር ሻምፒዮን፣ አሁን ደግሞ በቫሌንሲያ የዓለም ክብረወሰን ባለቤት እንዴት አይነት ዓመት ነው ብሏል። የ23 ዓመቱ አትሌት ካሸነፈ በኋላ በአለማመን ተሞልቶ በሰጠው አስተያየት ሮዛ ደረጀ የቫሌንሲያ ማራቶንን የቦታውን ክብረ ወሰን በመስበር ጭምር አሸንፋለች። እጅግ ከፍተኛ ፉክክር በተደረገበት የቫሌንሲያ ትሪንዳድ አልፎንሶ ማራቶን አራት አትሌቶች 42 ኪሎ ሜትር ከ195 ሜትሩን ከ2 ሰዓት 19 ደቂቃ በታች ጨርሰውታል። አራት ሴት አትሌቶች በአንድ የማራቶን ውድድር ከ2 ሰዓት ከ19 ደቂቃ በታች ሲገቡ ለመጀመሪያ ጊዜ ነው። በዶሃው የዓለም አትሌቲክስ ሻምፒዮና በሕመም ምክንያት ውድድሩን አቋርጣ የነበረችው ሮዛ በቫሌንሲያ 2 ሰዓት ከ18 ደቂቃ 30 ሰከንድ በመሮጥ አሸንፋለች። ይህም የቦታው ክብረ ወሰን ሆኖ ተመዝግቧል። የዓለም ስምንተኛው ፈጣን ሰዓትም ነው። ሮዛ የራሷን ፈጣን ሰዓትም በ47 ሰከንዶች አሻሽላለች። አዝመራ አብርሃ ሁለተኛ፣ ብርሃኔ ዲባባ ደግሞ ሶስተኛ ወጥተዋል። በወንዶቹ ውድድርም አራት አትሌቶች ከ2 ሰዓት ከ5 ደቂቃ በታች ጨርሰዋል። ከእንዲ ያጣናው የመጀመሪያ ማራቶኑን በ2 ሰዓት 3 ደቂቃ 51 ሰከንድ በመጨረስ አንደኛ ወጥቷል። ቱርኪያዊው ካንኪገን ሁለተኛ፣ ኢትዮጵያዊው ጉያ ዶላ ሶስተኛ በመሆን ውድድራቸውን ጨርሰዋል። ፔፕ ጓርዲዮላ በማንቸስተር ሲቲ ለተጨማሪ ዓመታት መቆየት እንደሚፈልግ ተናግሯል። ከሶስት ዓመታት በፊት ወደ ሲቲ የመጣው ጓርዲዮላ ባለፈው የውድድር ዘመን የተጨማሪ ሁለት ዓመታት ማራዘሚያ ውል መፈረሙ ይታወሳል። አሰልጣኙ በእንግሊዝ ፕሪሚየር ሊግ ታሪክ በአንድ የውድድር ዘመን መቶ ነጥብ በመሰብሰብ የመጀመሪያው አሰልጣኝ ነው። በአንድ ዓመት ሶስት ትልልቅ የሀገር ውስጥ ዋንጫዎችን በማንሳት የመጀመሪያው ሆኗል። ሆኖም ዘንድሮ ከሊጉ መሪ ሊቨርፑል በ11 ነጥቦች ተበልጦ ሁለተኛ ደረጃ ላይ ይገኛል። ውሉ በሰኔ 2013 ዓም የሚጠናቀቀው ጋርዲዮላ በማንቸስተር ሲቲ አምስት ዓመታት ከቆየው በኋላ የሚፈጠረውን ባላውቅም እኔ ግን ደስተኛ ነኝ። በሲቲ ለመቀጠልም በሬ ክፍት ነው። በሲቲ ምቾት ይሰማኛል፣ በማለት ለተጨማሪ ዓመታት መቆየት እንደሚፈልግ ተናግሯል። የዛሬ የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ። ግርማቸው ከበደን እናመሰግናለን። የሰኞ ምሽት ፕሮግራማችን ይቀጥላል። አብራችሁን ቆዩ። አድማጮች፣ አሁን ቃለ ምልልስ ከኦሮሞ ነጻነት ግንባር መሪ ጋር ኢትዮጵያ አሁን ያለችበት ሁኔታ ከመቼውም ጊዜ በላይ የተወሳሰበ ነው ያለው የኦሮሞ ነጻነት ግንባር ኦነግ አጠቃላይ የአገራዊ ንግግር መድረክ እንዲጠራ ሲልም ጠይቋል። ግንባሩ ህዳር 16 2012 ባወጣው መግለጫ ችግሩን ይበልጥ በማስፋፋት ወደ ሕዝቦች ግጭት ለመቀየር ሲሞከር እየታየ ነው ሲልም ከሷል። የግንባሩ ሊቀመንበር አቶ ዳዊድ ኢብሳን ሰለሞን አባተ አነጋግሯቸዋል እነሆ አመሰግናለሁኝ፣ አቶ ዳውድ በቅድሚያ ለጊዜዎ። በቅርቡ መግለጫ አውጥታችሁ ነበር ህዳር 16 2012 ዓመተ ምህረት እና በዚህ መግለጫ ላይ ተጨማሪ እና ሰፋ ያለ ማብራሪያ እንዲሰጡኝ ነው የደወልኩት። አቶ ዳውድ፣ ወደዛ ከመሸጋገራችን በፊት ግን ለአድማጮች እንዲያስታውሱልኝ ብቻ ማንነትዎን በፓርቲዎ ውስጥ ያለዎትን ኃላፊነት ይንገሩኝ። ዳውድ ኢብሳ የኦሮሞ ነጻነት ግንባር ሊቀመንበር ነኝ። አቶ ዳውድ ኢብሳ ይሄንን መግለጫችሁን ስንመለከት ለሰላም ለንግግር የሚጣራ መግለጫ ነው እና ይሄ ደግሞ ከዚህ በፊት ኦነግ ለሰላማዊ ትግል መቀላቀሉን መግባቱን ወደ ሀገር ባሳወቀበት ጊዜ የወሰደውን አቋም የሚያጠናክር ይመስላል። ከትጥቅ ወይም ከኃይል ከአመፅ አካሄዶች መውጣቱንና በንግግር ላይ ማተኮሩን የሚያጠናክር ነውና የሚመስለው ምን ያህል እውነት ነው? ይሄ በእኛ በኩል ይሄ ወደ ሰላማዊ ትግሉ ከመንግስት ጋር ኦገስት ሰቨን ሁለት አስራ ስምንት በፈረንጆች አቆጣጠር ስምምነት ካደረግን ወዲህ ለእኛ ሲሬስ ነው። ምክንያቱም ያኔ በጣም ከፍተኛ እርምጃ ወስደን የነበርንበትን ቦታ ትተን እዚህ መምጣት ብዙ ከእሱ ጋር የሚሄዱ እርምጃዎችን ወስደን ነው የመጣ ነው እና ጋዛ ወዲህ እስከ አሁን ድረስ በእኛ በኩል ይሄ በጣም ወስነንበት የገባንበት ነው። ይሄኛው ለዛ ብቻ ሳይሆን አሁን ያለንበትን ሁኔታ ስናየው፣ እኛም ብቻ ሳይሆን በዚህ በሰላማዊ ትግሉ ያሉ ለብዙ ጊዜ በዚህ ሲሳተፉ የነበሩ አሁን ያለው ሁኔታ ሁሉን የሚያሳስብ መሆን አለበት የሚል ይሰማናል። እንዲሁ በጣም ፎርማል የሆነ ስብሰባዎች ብቻ ተሳትፎ በመመለስ ወደ ምርጫ ለመሄድ በመዘጋጀት ብቻ አሁን ያለው ውስብስብ ችግር ሊፈታ የሚችል ሆኖ አልታየንም። ስለዚህ ምናልባት በእኛ በኩል ልናደርግ የምንችለው በኦሮሞ ነጻነት ግንባርና በተለያዩ የፖለቲካ ተሳትፎ ያላቸው ድርጅቶች በነዚህ መሀል የሁለትዮሽ የሶስት አራትዮሽ የሆነ ውይይት፣ ከዛ ደግሞ ወደ አጠቃላይ ውይይቱ ወደ መፍትሄ የሚያመጣ ወደ ምን እርምጃ መውሰድ አስፈላጊ ሆኖ አግኝተነዋል። አገሪቱ ውስጥ በሚከሰቱ ብዙ ሁኔታዎች አይተን በሰላማዊ ትን መሳተፉ ምንም ጥርጣሬ ያልነበረው ነው። እንዲሁ ሌሎች ጥርጣሬ ቢኖራቸው አቶ ዳውድ ልክ አሁን እርሶም እንደገለጹት መግለጫችሁም የሚጀምረው ወቅታዊው የኢትዮጵያ ፖለቲካዊ ችግር ከመቼውም ጊዜ ይበልጥ ገዝፎና አስጊ ሆኖ ይታያል ብሎ ነው። ይህን የመጀመሪያው አረፍተ ነገር፣ ለመሆኑ ኢትዮጵያ ውስጥ አሁን የፖለቲካ ችግር አለ እንዴ? ምን ማለታችሁ ነው እንደዚህ ስትሉ? ምናልባት እዚህ አገር ካለ በጣም ይሄ ትንታኔውን የደህንነትና የፖለቲካ ትንታኔውን ስጠት፣ ይሄ ኦርዲነሪ የሆነ እንደኛ አይነት ሰው በየቦታው ሲጓዝ የሚያወራው እነዚህ ሬዲዮ ጣቢያዎች ላይ በየጊዜው እነዚህ ኤፍ ኤም ሬዲዮ ጣቢያዎች አሉ፣ በየጊዜው የሚወረወሩ እንትን ሁኔታችን ስታይ ብዙ ሰውም እንደዚሁ ሲነጋገር ስጋት ነው የሚሰማው። ይህ ስጋት እንግዲህ በየጊዜው ፍራሽ የሚያደርጉ ሁኔታዎች በየቦታው ህዝቡ ይሰማል። ለምሳሌ በየጊዜው አንድ የትኛው ትም ሬዲዮ ጣቢያ እንደሆነ እንኳ ባላስታውሶ እሰማዋለሁ፣ መኪና ውስጥ ሆኜ መጨረሻችን ምን ይሆን መጨረሻችን ምን ይሆን የሚል በየጊዜው አሰማል ይሄ ሬዲዮ ጣቢያ። ይሄ ምን አይነት መልእክት እንዳለው ለሁሉም በጣም ግልጽ ይመስለናል። ይሄ ስለተባለ ብቻ ሳይሆን በኢትዮጵያ ውስጥ የፖለቲካ ለውጥ እንዲመጣ ብዙ ጊዜ ትግል ተደርጓል፣ መስዋዕት ተደርጓል። ይሄ መስዋዕት አሁን ላለንበት ስጋት የደቀኑ ሁኔታዎች እንዲመጣ አስቦ ትግል ያደረገ ያለ አይመስለንም። እዚህ ነው እንግዲህ አጠቃላይ ይሄ መሬት ላይ ያለ ሁኔታ የሁሉም ስጋት እና እኛም የምናየው ስለሆነ ይሄንን እውነት ነው። የገለጹልኝ ነገር ሰው ብዙ ስጋት ውስጥ ሆኖ ይታያል። ግን ይሄ ከፖለቲካ ችግር የሚመነጭ ነው ወይ ለማለት ነው እርሶ የፖለቲካ ፓርቲ መሪም በመሆኑ በዚህ በፖለቲካ ትግልም ውስጥ ቀላል የማይባል ጊዜ ያሳለፉም በመሆኑ ከፖለቲካ ትንታኔ አኳያ እንዲፈትሹልኝ ነው የፈለግኩት። የፖለቲካ ችግር ስንል በሀገሪቱ ውስጥ ነፃ መድረክ የለም ወይ፣ ለተሳትፎ ክፍት አይደለችም ወይ፣ የምርጫ ዴሞክራሲ አደጋ ላይ ነው ወይ፣ የአፈና እንቅስቃሴዎች አሉ ወይ፣ ስልጣን ከያዘው አካል እና የመሳሰሉ በነዚህ በእነዚህ መድረኮች ስንመለከት አሁን ያለውን በተጨባጭ ያለውን ሁኔታ ከፖለቲካ ችግር የሚመነጭ ነው ወይስ ሌሎች መሰረቶች አሉት የሚል ጥያቄ ለማንሳት ያስገድደናል። ይሄንን እንዲተነትኑልኝ ነው የፈለግኩት። የፖለቲካ ችግር ያውም ከመቼውም ጊዜ ይበልጥ ገዝፎና አስጊ ሆኖ የሚታይ የፖለቲካ ችግር አለ ስትሉ ከእነዚህ ሁኔታዎች አኳያ የሚታይ ነው ወይ ለማለት ነው። አንደኛ በአጠቃላይ ባለፉት አራት አምስት ዓመት ከፍተኛ ትግል ነው የተደረገው ኢትዮጵያ አመጾች፣ የትጥቅ ትግሎች እና በልዩ ልዩ ዘዴ ያ የፈጠረው ሁኔታ አለ። የመንግስትንም መዋቅር ሌሎችንም እንትኖች ጎድቶታል። ይሁንና ወደ የሚያሸጋግር የሪፎርም እንትን እንወስዳለን ተብሎ ኢፒአርዴፍ ውስጥ የተወሰደው እርምጃና በዚህ ተሳቦ ደግሞ ፖለቲካ አየሩ ተቀይሮ ሁላችንም አሁን ያለንበት ሁኔታ ውስጥ አስገብቶናል። ይሄ የችግር ጥረቱ መኖሩ ብቻ እና የዚህ የአፈና መዋቅሩ ትንሽ ላላ ማለቱ ብቻ ሁኔታዎችን ተቆጣጥሮ ወደምንፈልገው ወደ ሰላማዊ ምርጫ፣ ሰላማዊ የሆነ አይነት አየር፣ የደህንነት ስጋት የሌለበት ሁኔታ ነው ብለህ የምትገልጸው አይደለም። አሁን ያለው እንትን ይሄ ደግሞ የመንግስት መዋቅሩ አፋኝ መሆንና አለመሆን ብቻ ሳይሆን የመንግስት መዋቅሮች በመመጣታቸው በጣም ግልጽ ያልሆኑ አክተሮች ያለ ይመስለናል እኛ፣ በእኛ እገሌ ነው ብለን ግን ማመላከቱ በጣም ይቸግራል። ምንድን ነው ችግራችሁ? ምንድን ነው ችግራችሁ? እሱ ተከታዩ ጥያቄ ነበረ አሉ ልቅለጸዋ አንድ ጊዜ እሺ፣ እነዚህ አክተሮች እነማን ናቸው? በእኛ ላይ ያለ ጥርጣሬ አለ ወይ? በሌሎች መሀል ያለ ጥርጣሬ አለ? ከዋናው የመድረክ የምንሳተፍበት ሰው የሚንቀሳቀሱበት ውጪ ያሉ እንትኖች ረገብ ካላሉ በጣም አስቸጋሪ ሁኔታ እየተፈጠረ ይመስለናል። ይሄ በቅርብ ጊዜ ሕዝብና ሕዝብን የሚያጋጩ የሚመስሉ ሁኔታዎች መፈጠር ማንም የፖለቲካ ኃይል ከሚፈልጋቸው ውጭ ይመስለናል። እኛ በበኩላችን በዚህ አይነት ትግል ውስጥም ይህንን ለማምጣትም የታገለ ያለ አይመስለንም። መንግስትም ይህንን የሚፈልገው አይመስለንም። ይሄንን ቁጭ ብለን በተለይ አንዳንድ ጥርጣሬ የሚፈጥሩ ወይም ደግሞ የፖለቲካ መስመር ልዩነቶችን ቢሆኑ እንዲሁ በሩቁ ነው እንጂ ሰው የሚወራወረው እርስ በርስ ቁጭ ብሎ ይሄንን የተወያየበት በጣም ሲሬት የሆነ ውይይት አላየንም። ይሄንን የራሳችን ሚሸት ተወሰን ካሉት የፖለቲካ ሀይሎች ጋር ለመወያየት የወሰ ነው እርምጃ ነው። ይህን አጠቃለው አቶ ዳውድ ለችግር መቼ መፍትሄ ለማግኘት ችግርን በቅድሚያ ማወቅ ያስፈልጋል። ምንጩን በቅንነት አንጥሮ ማውጣት ይገባል። መቼም ኮሌራ በወባ መድኃኒት አይጠፋም እና በመግለጫችሁም ውስጥ እንዳላችሁት እርሶም በተደጋጋሚ እንደሚናገሩት ኦነግ ከግማሽ መቶ ዓመት በላይ ዕድሜ ያስቆጠረ ድርጅት ነው። በምሁራን፣ በበሰሉ ፖለቲከኞች፣ በጦር አዋቂዎችም ጭምር የተሞላ ድርጅት ነው። ለሀገሪቱ ችግሮች ዘላቂና ሰላማዊ መፍትሄ ለማስገኘት መሪ ሊሆኑ ከሚገባቸው ድርጅቶች አንዱ በመሆኑ ችግሮች ያሉባቸውን ቦታዎች ለይቶ የማውጣት አቅም ሊኖረው ይገባል የሚል እምነት በብዙዎች ዘንድ ይኖራል። መቼም ስለዚህ ችግሩን ይበልጥ በማስፋት ወደ ህዝቦች ግጭት ለመቀየር ሲሞከር እየታየ ነው ስትሉ ታውቃላችሁ ማለት ነው። እነማናቸው? ችግሩን ወደ ህዝቦች ግጭት ለመቀየር እየጣሩ ያሉት ለምንድን ነው ያንን እያደረጉ ያሉት? ቢያንስ ገምግማችሁ በራሳችሁ በፓርቲያችሁ ደረጃ ያወጣችሁት አቋም ሊኖር ይገባል። ሳትሰጉ ዝም ብላችሁ አላወጣችሁም። መቼም እንደዚህ አይነት መግለጫ እና መቼም አጀንዳ ይዛችሁ ነው። በዚህ በዚህ በዚህ ነጥቦች ላይ መወያየት አለብን የሚል አቋም ይዛችሁ ነው። እና እንዴት ነው እነማን እንደሆኑ እነዚህ ኃይሎች ማወቅ የተሳናችሁ? እነዚህ ኃይሎች ናቸው እነዚህ ኃይሎች ናቸው ማለቱ በአሁን መፈረጁ ውስጥ ትንሽ ይከብዳል። እኛ የፈለግ ነው ይህንን ትሬንድ ለመቀየር ዋነኛ የፖለቲካ ተዋንያኖች ቁጭ ብለውም ከተነጋገሩ እና በመሀላቸው ያለውን የሚስማሙባቸውን ነው ዋነኛ ነጥቦች። ሲሪየስሊ ይሄ ዝም ብሎ በየመድረኩ የሚቀነቀኑ እንትን የእኛን ጀምሮ ማለት ነው። ሲሪየስ አብሮ ቁጭ ብሎ በሁለትዮሽም በአራትዮሽም በሶስትዮሽም፣ ቅድም እንዳልኩ እነዚህን እየደረደርን ከሄድን እና የምንስማማቸውን አስቀምጠን አብረን የምንሰራቸውን ከለየን የምንለያይባቸውን ነገሮችንም ካስቀመን፣ ዋናው አሁን ያለው ችግር ኢትዮጵያ እንዲሁ በሩቁ ፈርጆሃል አንተን፣ እኔም አንተን ፈርጅ ያለው እንዲሁ ዝም ብሎ የሚወረወራለ ቁጭ ብሎ በስፋት በፖለቲካ ንግግርና የተደረገ መድረክ አላየንም። እስካሁን ድረስ የተሞከረ አለ፣ ግን ሁሉም ይፈልገዋል እንደሚፈልገውም ይናገራል በየሚዲያውም በየመድረኩም፣ ግን ይሄ ፈር ይዞ ሲሄድ እናየውም። ስለዚህ እንዲህ ምናልባት እኛን በሚመለከት ና እኛም ደግሞ ሌሎችን በምናየውን የራሳችን እርምጃ ወስደን ከነዚህ ጋር ቁጭ ብለን ተነጋግረን ይህን ደርድረን ሚሂድ የሚል ነው ክራል አሁን ኢትዮጵያ ውስጥ ባለው ሁኔታ በስውር የሚንቀሳቀሱ ኃይሎች ነጥረ አውጥተ የገሌ ገሌ ነው ማለቱ በጣም ያስቸግራል። እንዲሁም በግልጽ ደግሞ የሚንቀሳቀሱ አሉ። በዚህ ውስጥ ተሳትፏል ተብሎ የሚጠረጠሩ ግን ናቸው ወይ ተሳትፏል የሚለው አውጥቶ ለመናገር ይቀምሱ። እንግዲህ መንግስት ከእኛ የበለጠ ሰፋ ያለ ኢንቴሊጀንስ አለው። ለእሱ ተው እና ግን ዋነኛውን ትሬንድ ለመቀየር ይችላሉ። የፖለቲካ ኃይሎች እርስ በርስ ከተገናኙና እርስ በርስ ጉንኝ ደግሞ በጣም ብዙሀን የሚያካትት ወደሚሄድ መድረክም ያደርጋል። እንደዚህ አይነት ጥረት ለማድረግ ነው እንጂ ይህንን ለማውጣት አስቸጋሪ ነው። እንቅስቃሴ መሀል ነው ከመንግስትና ከፖለቲካ ሀይሎች ውጭ አክተር ሊሆኑ ይችላሉ። ግን በውይይት እና በመተባበር ነው ትሬንድ መቀየር የሚቻሉ። ራሳችንን አነሳሳን። አሁን ወደ ምሽቱ የመጨረሻ ቅንብር ይሆናል የምናልፈው። አመታዊው የዓለም የኤድስ ቀን መድኃኒት በነፃ መቅረቡ የኤች አይ ቪ ኤድስን የሞት ቁጥር ከፍተኛ ደረጃ በከፍተኛ ደረጃ እንዲቀንስ ቢያደርግም የማስተማርና የማሳወቅ ስራ መቀዛቀዙ ግን ስርጭቱን በከፍተኛ መጠን እንዲያንሰራራ እያደረገ ነው ይላል። የዘንድሮውን የዓለም የጸረ ኤድስ ዘመቻ ቀን ከትላንት ጀምሮ እየታወሰ ባለበት ኢትዮጵያ ውስጥ እየተደረጉ ባሉ እንቅስቃሴዎች ላይ ዘጋቢዎቻችን ከየአካባቢው ያጠናቀሯቸውን እንደሚከተለው አቅርበናል። በቅድሚያ ከባህር ዳር አስቴር ምስጋናው ኤችአይቪ ኤድስ በኢትዮጵያ ከተከሰተ ከ ከሶስት አስርተ ዓመታት በላይ አስቆጥሯል። በዚህም ሀገሪቷ በሚሊዮን የሚቆጠሩ አምራች ኃይል አጥታለች። አሁንም ቢሆን ከ600 ሺህ በላይ ዜጎች ቫይረሱ በደማቸው ይገኛል። ከእነዚህ ውስጥ ደግሞ ከ183 ሺህ በላይ የሚሆኑት በአማራ ክልል እንደሚገኙ መረጃዎች ያመለክታሉ። ነጻ የጸረ ኤችአይቪ መድኃኒት መታደል፣ በኤችአይቪ ኤድስ ምክንያት የሚሞተው ሰው ቁጥር መቀነስ፣ የግንዛቤ ማስጨበጥ ስራው መቀዛቀዝ፣ ኤችአይቪ እንደገና ስርጭት ዋነኛ ምክንያት መሆኑን ዓለም አቀፍ የኤድስ ቀንን ምክንያት በማድረግ ዛሬ በባህር ዳር ከተማ በተዘጋጀው የውይይት መድረክ ላይ ተገልጿል። በአማራ ክልል የቫይረሱ ስርጭት መጠን ወረርሽኝ በሚባል ደረጃ ማደጉን የአማራ ክልል ጤና ጥበቃ ቢሮ ምክትል ኃላፊ አቶ ታሪኩ በላቸው ይናገራሉ። ከሀገራዊ የስርጭት ምጣኔው ወደኛ ክልል ስንመጣ የክልሉ የስርጭት ምጣኔ በጣም ከፍ ብሎ ይታያል። በሀገር አቀፍ ደረጃ ከአንድ ነጥብ ሁለት ከነበረው ዜሮ ነጥብ ዘጠኝ ፐርሰንት ያሳያል። በክልላችን ደግሞ ከአንድ ነጥብ አምስት ወደ አንድ ነጥብ ሁለት ፐርሰንት የወረደ እንደሆነ ያሳያል። ከዚህ ተነስተን ምናልባት ኤች አይ ቪ እየቀነሰ ነው ብለን ልንናገር እንችል ይሆናል። ነገር ግን በአሁኑ ሰዓት ያለው የኤች አይ ቪ የስርጭት ሁኔታ ሁለት መልክ እንዳለው መገንዘብ ያስፈልጋል። አንደኛው አጠቃላይ ማህበረሰቡ ዘንድ ያለው የስርጭት ምጣኔ ማህበረሰቡ ዘንድ ስንል በጥቅል ከተወሰደው ሳምፕል የስርጭት ምጣኔው እየቀነሰ እንደሆነ ያሳያል። ምክንያቱም ከአንድ ነጥብ ወ ወደ 0.9% አካባቢ በክልላችን ደግሞ ከ1.5 ወደ 1.2 አካባቢ እንደወረዳ ያሳያል። በአንዳንድ የማህበረሰብ ክፍሎች ላይ ደግሞ በዚሁ ጥናት ላይ እና በሌሎችም ጥናት የስርጭ ጥንታኔው ከጊዜ ወደ ጊዜ እያደገ እንደሆነ ያሳያል። ለምሳሌ ከሶስት ዓመት በፊት እዚሁ ባህር ዳር ላይ የተጠናው ጥናት የሴተኛ ዳሪዎች ላይ ያለ የኤችይቪ ስርጭ እስከ 23 ፐርሰንት እንደሚደርስ ያሳያል። ይህ ማለት በጥቅሉ የቀነሰ ነው ብንልም በሌላ በኩል ደግሞ እየጨመረ የሄደባቸው የማህበረሰብ ክፍሎች እንዳሉ ና በጥንቃቄ መገለጽ እንዳለበት መውሰድ ያስፈልጋል ማለት ነው። የቫይረሱ የስርጭት መጠንን ለመቀነስም እስከሚቀጥለው ዓመት ድረስ ሶስቱ ዘጠናዎች የሚል መርሃ ግብር እንደተዘጋጀ ነው አቶ ታሪኩ የሚናገሩት። በሀያ ሶስት ዘጠናዎችን እናሳካለን ተብሎ የተቀመጠበት ና በሀያ ሰላሳ ደግሞ እንደ ሀገር ኤች አይ ቪ ስርጭትን ማስቆም ተብሎ ትልቅ ግብ ተጥሎ ለዚህ ከፍተኛ ርብርብ እየተደረገ እንደሆነ ግንዛቤ እንዲኖረን ያስፈልጋል። የመጀመሪያው ዘጠና ኤች አይ በደማቸው ካለባቸው ወገኖች መካከል ዘጠና ፐርሰንቱን በምርመራ መለየት ነው። የሁለተኛው ዘጠና በምርመራ ከለየናቸው ዘጠና ፐርሰንቱን ደግሞ የጸረ ችይቪ ሕክምና እና ክትትል ላይ ማስቀመጥ የሚል ግብ ነው የተቀመጠው። በሶስተኛው ዘጠና ደግሞ በምርመራ ራሳቸውን አውቀው የጸረ ችይቪ ሕክምናና ክትትል ከሚያረጉ ሰዎች መካከል ደግሞ የሚወስዱት መድኃኒት ፍቱን እንደሆነ ማረጋገጥ ወይም ደግሞ የምንሰጠው ሕክምና ውጤታማ መሆኑ ማረጋገጥ የሚል ሲሆን በዚህም ከመረመርናቸው ውስጥ ወደ 83 ፐርሰንት አካባቢ መመርመር ግን ከነበረባቸው ወይም ደግሞ ከመጀመሪያው ዘጠና ጀምሮ ሊገኙ ከሚገባቸው ደግሞ 53 ፐርሰንት ላይ እንደሆን ማሳያን ማለት ነው። ስለዚህ ከፍተኛ ረብር ማድረግ እንደሚጠበቅብን በዚሁ አጋጣሚ ለማስገንዘብ ፈልጋለሁ። በቀደሙ አመታት የስርጭት ምጣኔው ቀንሷል መባሉን ተከትሎ ኤች አይቪ እንደሌለ መቁጠር፣ የእርዳታ ስርጭት ተቋማት ድጋፍ ማቆም ማቆምና ከተለያዩ ሴክተር መስሪያ ቤቶች ጋር ተቀናጅቶ አለመስራት በመርሃ ግብሩ ሊያጋጥሙ የሚችሉ ተግዳሮቶች መሆናቸውንም አቶ ታሪኩ ገልጸዋል። የአማራ ክልል ምክር ቤት አፈ ጉባኤ ወይዘሮ ወርቀ ሰሙ ማሞ በበኩላቸው የመንግስት ተቋማት በኤች አይቪ ዙሪያ ተቀናጅተው እንዲሰሩ ጥሪ አስተላልፈዋል። የኤች አይ ቪ መጣል የነበሩ የአጋር ድርጅቶች ሀብት ከጊዜ ወደ ጊዜ እየቀነሰ በመምጣቱ ይህን የማይጠካ አካባቢ ሀብት መሰብሰብና ክፍተቱን መሙላት ያስፈልጋል። የአካባቢ ሀብት ከምንላቸው ውስጥ ተቋማት ለኤች አይ ቪ መከላከል የሚመድቡት ሁለት ፐርሰንት በጀት፣ ኤድስ ፈንድና በቀበሌ ደረጃ የተቋቋሙ የማህበረሰብ ድጋፍ እንክብካቤ ጥምረት ዋና ዋናዎቹ ናቸው። እነዚህ የአካባቢ ሀብት ምንጮች አሁን ባጭሩ ጅምር ላይ ያሉ ሲሆኑ የበለጠ እንዲጠናከሩ የአመራር ቁርጠኝነት ወሳኝ በመሆኑ አመራሩ በየደረጃው የመደገፍ እና የማጠናከር ስራ መሰራት አለበት። ሆኖም በታሪክ አጋጣሚ ዛሬ በኃላፊነት ላይ ያለን አመራሮች ማህበረሰቡ በማነቃነቅ የማይተካ ሚና መጫወት ይገባና ሲል ጥሪ አስተላልፋሉ። በኢትዮጵያ በየአመቱ ከ1200 በላይ ሰዎች አዲስ በኤች አይ ቪ ኤድስ የሚያዙ ሲሆን ከነዚህ ውስጥ 3643 ወይም 29 ነጥብ አራት ፐርሰንት የሚሆኑ የሚገኙት በአማራ ክልል መሆኑም ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴር ምስጋናውን ለዘገባው እናመሰግናለን። አድማጮች ተከታታይ ዘገባዎችም ይኖሩናል። ለስንብት ታዲያ እለቱን በማስታወስ ከተሰሩ ዜማዎች አንዱ ነው ያሰማ ናቸው። አድማጮች ሰዓታችን አልፈቀደም። ሰሞኑን ወሩ በሙሉ የኤድስ የሚታሰብበት ነውና ቆንጂት፣ አጋጣሚው እንደፈቀደ እንግዲህ የኤድስ ነክ ዜማዎች በሌላ ቀን ለማጫወት እንሞክር። ጥሩ ሀሳብ ነው። አሁን በዚሁ ልንሰናበት ነው ያስተናገድናችሁ ቆንጂት ታዬና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከተኪው የስርጭት መሀንዲስ ሲድራክ ጋር በመሆን እንሰናበታለን። ትግርኛ ስርጭት ይቀጥላል። ነገ ማክሰኞ እንገናኛለን በሶስት ሰዓት። ደህና አደሩ።